ሰላም! ጤና ይስጥልኝ። የተከበራችሁ አድማጭ ተመልካቾቻችን እንደምን አመሻችኋል? ከአሜሪካ ድምፅ ዋሽንግተን ዲሲ የጋቢና ቤ መሰናዶ ጀምሯል። በየሳምንቱ አሊስ ሁለት ሰዓትም ቢሆን የኛ ጋ ይመጣሉ። ጨዋታም ቢሆን ወይም አንዳንድ ጊዜ ደግሞ ቡና ታይም ይባል እንትን ዲስከሽን ቤስ የሆነ ስብሰባ አለን። በዩናይትድ ስቴትስ ሜሪላንድ ግዛት የኢትዮ ኤርትራውያን ተማሪዎች ማህበር መቋቋሙን በተመለከተ ካስተናዳነው ዘገባ ላይ የተወሰደ ነው። ወደ በኋላ ላይ እንመለስበታለን። ይህና ሌሎች ወጣት ተኮር መሰናዶዎችንም ይዘን ወደ እናንተ የመጣ ነው። የደንገር ደግሞ የምሽቱ መሰናዶ በመምራት ንጉሱ ታምሬ ደግሞ የምስልና ድምፅ ምህንድስናውን በመከወን ከመላው የአሜሪካ ድምፅ ስቱዲዮ ባለሙያዎች ጋር አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። ፍሪላንስ ኢትዮጵያ ወጣት ስራ ፈላጊዎችና ቀጣሪዎችን በማህበራዊ አውታሮች ድልድይ አማካኝነት የሚያገናኝ ተቋም ነው። ተቋሙ ከተመሰረተበት የአውሮፓውያኑ 2018 ዓ ም ጀምሮ ከ7ሺ በላይ ሰዎችን ከቀጣሪዎች ጋር እንዳገናኘም ተሰብቷል። ሀብታሙ ስዩም ከሰሞኑ ከተቋሙ ዋና ስራ አስኪያጅ ስሜኝ ታደሰ ጋር አጭር ቆይታ አድርጎ ነበር። ወደዛ ነው የምናልፈው። ስሜኝ ታደሰ ይባላለሁ። አፍሪ ወርኪንግ ኮርፖሬትድ ወይም ፍሪላንስ ኢትዮጵያ መስራችና ዋና ስራ አስኪያጅ ነው። በጣም አመሰግናለሁ። ይሄ ተቋማችሁ በርካታ ወጣቶችንና ቀጣሪዎቻቸውን በማገናኘት ላይ የሚገኝ ድርጅት እንደሆነ እየተሰማ ነው። የተጀመረ እንዲጀመርስ መነሻ የሆኑ ምክንያቶች ምን ነበሩ? የተጀመረው በ2018 ነበረ። ሌላ ድርጅት ነበረንና በዛ ድርጅት የሰራተኛ ችግር ስለነበረብንና ያንን ነገር ሰሉ ማድረግ ስለፈለግን ራሳችን ብለን የሰራነው ፕሮዳክት ነበረ። በ2020 ግን በቀ ሻለ ካምፓኒ አድርገን አቋቁመን የተሻለ ተደራሽነት እንዲኖረው አድርገን ሰራ ነው። ከመጀመሪያውም ስንሰራው ለተጠቃሚ ብለን ሳይሆን ለራሳችን ብለን መሰራታችን ዋናው የእኛን ችግር ሶልቭ ባደረግን ቁጥር ለሌሎች ሰዎችን የተሻለ እንዲሆን ማድረግ ችለናል። ፍሪላንስ ኢትዮጵያ የተሰኘው ተቋም የሚሰራቸውን ስራዎች እስቲ በተወሰነ መንገድ አስተዋውቀን። ምን አይነት እንቅስቃሴዎችን ነው የምታደርጉት? ምን አይነት አገልግሎቶችን የምትሰጡት? የኛ ድርጅት የሚሰራው ቴሌግራም ላይ በመነሳት በአሰሪና በሰራተኛ መካከል ያለውን ኮሚኒኬሽን ክፍተት በመሙላት ስራ የግድ ዌብሳይት የሚያቅሰው ወይም የግድ አፕሊኬሽን የሚያቅሰው ሳይሆን ሶሻል ሚዲያ መጠቀም የሚችል ሰው ጋር እንዴት ነው ማድረስ የምንችለው ብለን አየን። በሌላ በኩል ደግሞ ስታየው ቀጣሪውም ብዙ ለዲጂታል ለሆኑ ፕሮዳክቶች ቅርበት ስለሌለው፣ ያለው ቅርበት ደግሞ አብዛኛው በሶሻል ሚዲያ በኩል ስለሆነ ለሶሻል ሚዲያ ላይ አሰሪም ሰራተኛም ተገናኝተው ተነጋግረው እንዲሰሩ የሚደረግበት ፕሮዳክት ነው የሰራ ነው። እሱን ስናደርግ እስካሁን ድረስ ከሶስት መቶ ሺህ በላይ ስራ ፈላጊዎች እኛ ፕሮዳክት ላይ ተመዝግበው ስራ እያገኙ ይገኛሉ። ከዛ ውጭ ደግሞ በአስራ አምስት ሺህ ድርጅቶች እኛ ጋር ተመዝግበው ሰራተኞችን እያገኙ ነው ያሉት። ከዛ ውስጥ ከሰባ ሺህ በላይ የተረጋገጠ ስራ ያገኘ ሰው አለ። ያ ደግሞ ለእኛ በጣም ትልቅ ኢምፓክት ብለን የምናየውና እስካሁንም እንድንሰራበት የገፋፋን ነገር እሱ ነው። እንግዲህ ማህበራዊ መገናኛዎችን ሰዎች ስራ የሚያፈላልጉባቸው መንገዶች ለማድረግ ቀጣሪዎችም ደግሞ ሰራተኞችን እንዲያገኙ የሚያስችላቸው ድልድይ እያደረጋችሁ ነው ማለት ነው። በአሰራራችሁ ልክ ነው። ዋናው ነገር ምንድን ነው፣ እኛ ምንድን ነው ያለው ማርኬቱ ላይ ያለው እንቅስቃሴ ምንድን ነው በማለት ነው እንጂ ወደዚህ ይሄድልን ብለን የምንገፋው ነገር የለም። ከምናየው ነገር ደግሞ ሰው ማህበራዊ ሚዲያ በጣም ተጠቃሚ ነው ለጥሩም ለምጥፎውም እኛ ደግሞ ምንድን ነው አንድ ሰራተኛ ለምሳሌ ወይም አንድ ተመራቂ ለመጀመሪያ አመት ስራ ካላገኘ ከዛ በኋላ ስራ መፈለግ ኮምፕሊት ሊያቆማል እና ያንን ችግር ደግሞ ልንፈታ ያሰብ ነው። ሁሌ በማህበራዊ ሚዲያ ያለውን እንቅስቃሴ ላይ እያለ ጎን ለጎን ደግሞ ስራ ማፈላለጉንም አብረው እንዲሄዱ እናደርጋለን። ከዛ ውጭ ደግሞ ከቀጣሪ በኩል ደግሞ በጣም አድካሚ ቀን ያሳልፋሉ። አድካሚ የሆኑ ስራዎች ነው። አብዛኞቹ እኛ ጋር የሚጠቀሙት ድርጅቶች ራሳቸው ባለቤቶቹ ናቸው፣ እንደ ማናጀር ሆኖ እየሰሩ ያሉት እና በዛ መካከል ያለውን ሁለቱንም ጋብ ለማስታረቅ ነው የሞከር ነው። ያ ማስታረቅ ደግሞ ምንድን ነው ስራ የግድ በጣም ትራዲሽናል በሆነ ወይም ለተማረ ሰው ብቻ ሳይሆን የተወሰነ በማህበራዊ ሚዲያም በዲጂታልም የተወሰነ እውቀት ያለው ሰው ቀጥታ ስራ የሚያገኝ በትን አጋጣሚ ነው የፈጠርንላቸው። እና አዎ ማህበራዊ ሚዲያ ላይ ያለውን አድቫንቴጅ በደንብ ነው የተጠቀምበት። ማህበራዊ መገናኛ በጣም ትልቅ ስፍራ ከመሆኑ የተነሳ ብዙ አዋኪ ነገሮችም ይከናወኑበታል። ወጣቶች ከዛ ይልቅ የእናንተን የመሰለ አውታርን እንዲከተሉ የማሳመኑና የመሳቡ ሂደት ምን ያክል ፈታኝ ነበረ? አዎ ፈታኝ ነበረ። መጀመሪያ አካባቢ ለምሳሌ ድርጅታችንን መንቀሳቀስ ሲጀምር የተወሰነ ተከታይ ስለነበረው ቀጥታ ወደ ቢዝነስ ቀይሩትና አድቨርታይዝ አድርጉ ተብለን ነበር። አድቨርታይዝ ማድረግ ያልፈለግንበት እና እስካሁን ድረስም አድቨርታይዝመንት ያለቀቅንበት ምክንያት ምንድን ነው? ተከታዮቹ በአድቨርታይዝመንት እንዳይጨናነቁና እኛ ቻናል ላይ ሲገቡ ሁሌም ጥሩ የሆነ ኢንፎርሜሽን ወይም ጠቃሚ የሆነ ኢንፎርሜሽን ስራ የሚያገኝበት እና ፕሮዳክቲቭ የሆነ ህይወታቸው የሚመሩበትን እንዲሆን በጣም ብዙ ጥረናል። በዛ ምክንያት ደግሞ ከብዙ እንትኖች ዳይሬክሽኖች ቻሌንጅ አጋጥመናል። ያ አንደኛው ቢኝ አሁን ፋይናንሻሊ ብዙ ሉዝ ያደረግንበት ምክንያት ነው ያለው። ምክንያቱም አድቨርታይዝመንት ብንሰራ የምናገኝበትን ገንዘብ እንትን አድርጎብናል። ግን እኛ ደግሞ ለኢምፓክት እየሰራንም ስላለንና ስላለን እና ቆይቶም ኤክስፔክት የምናደርገው ፕሮፊት ስለነበረ በዛ ምክንያት አሁን ያለው ብዛት ያለው ጩኸት ያለው ማህበራዊ ሚዲያን ትንሽ የሀገር ሰው ሲመጣ አትሊስት ቀዝቀዝ ያለ ሁሌም ፕሮዳክቲቭ የሆነ እና ለህይወት የሚጠቅም የሆኑ ኦፖርቹኒቲ ተጫዋቾች ያለበት ቦታ እንዲሆን በጣም ብዙ ጥረት አድርገ ነው። እኛ ጋር በሚገርም ሁኔታ ከሀምሳ ፐርሰንት በላይ ሰዎች ሜሴጆቹን እያንዳንዱን አብርተዋል። ስለዚህ ከሌላ ሰው በተሻለ እኛ ጋር ዲስትሪቢዩት እንዲያደርግና ያንን ትረስት መፍጠር ችለናልና ያንን ትረስት ለመፍጠር ኦፍኮርስ ብዙ ጊዜ ፈጅቶብናል፣ ግን ዋጋ ብንከፍልበትም በጣም ግን ጥሩ ሆኖ አግኝተነዋል። መልካም። እንዲህ ማህበራዊ መገናኛዎችን የሰው ህይወት ለመቀየር ከሚጠቀሙ ወጣቶች መካከል እናንተን ላብነት መጥቀስ ተችሏል። እና እናንተን የመሰሉ ሰዎች እንዲበራከቱ የእናንተን የመሰሉ ጅምር ተቋማትም እንዲጠናከሩ ምን አይነት ድጋፍ ሊደረግ ይገባል ብለህ ትመክራለህ? እንደ ሀገር መጀመሪያ ፖሊሲ መስተካከል አለበት። ይህ ማለት ምንድን ነው? አሁን ለምሳሌ ስራ እና ሰራተኛ አገናኝ ህጉ ራሱ ብዙ ፍሌክስብል አይደለም። ያ ምን ይፈጥራል? አዳዲስ ሀሳቦችን ይዘው የሚመጡ ሰዎች ኢቭን ገና ብዙ ነገር ሶልቭ ማድረግ የሚችሉ ሀሳቦች በህጉ ምክንያት ሊሚት እንዲደረጉ ይደረጋል እና ያ ነገር ደግሞ ሊቀየርና ፖሊሲው ላይ በተለይ ዲጂታል ላይ ያሉት መገናኘቶች የሆነ ከቨሬጅ ቢኖራቸው ፖሊሲው ከመከልከል የተሻለ ሞር ሌሎች ሰዎችም ገብተውበት ቢሰሩበት እና ሁሉንም ግን አቃፊ የሆነ ህግ ቢኖረው የተሻለ ነው ብለን እናስባለን። ምክንያቱም እኛ በምንሰራበት ሁኔታ ላይ ሰፖርት የሚያደርገን ህግ ቢኖር ኖሮ እስካሁን ያለንበትን ፕሮግረስ ሞር የተሻለ መሆን ይችላል ብለን እናስባለን። ከዛ ውጭ ደግሞ በዲጂታል የሚሰሩ ማጭበርበሮች የእኛን ስራ በጣም ጎድተውታል። ያ የጎዱበት ምክንያት ምንድን ነው? በሰው እምነት ማጣት በጣም እየመጣ ይመጣለው በጣም ብዙ ማጭበርበሮች ሲኖሩ እና እነዛ ማጭበርበሮች ደግሞ የሚገታ ህግ ባልኖረ ቁጥር እኛንም እየተቸገረን እንመጣለን። መጀመሪያ አካባቢ ተቸግረን ከነበርበት አንደኛው ነገር ምንድን ነው፣ ሰው ለምሳሌ የስራ ማስታወቂያ ያወጣና ማስታወቂያው ላይ መሳተፍ የሚፈልጉ ሰዎችን የምዝገባ ክፍያ በማለት ከሰዎች ገንዘብ ይዞ መጥፋት። እንደነዚህ አይነት ችግሮች ነበሩ። ስልክ ቁጥራቸው ቢኖረንም አድራሻቸው ቢኖረንም የሚያቅፍ ህግ የለም እነሱን ወደ ህግ የምናቀርብበት። ለብዙ ሰዎች ደግሞ በድፍረትም ስራውን ሰርቼ ችግር የሚፈጥሩ አጨዋዋሪዎች ቢኖሩም ፕላትፎርሙ ላይ ወደ ህግ ማቀርብበት መንገድ አለኝ ብሎ ካሰበ የተሻለ ነው ብዬ አስባለሁ። ከዛ ውጭ ዲጂታል የሆኑ ፕሮዳክቶች ላይ ያለው ኢንቨስትመንት በጣም አናሳ ነው። የተሻለ ኢንቨስትመንት ወደዚህ ቦታ እንዲመጣ በፖሊሲም ሰፖርት ቢደረግ ባንኮችን በኩል ሰፖርት ቢደረግ እነዚህ አይነት ፕላትፎርሞች እንግዲህ እኛ ከሶስት መቶ ሺህ በላይ ሰራተኛ ስራ ፈላጊ እና ከአስራ አምስት ሺህ በላይ ድርጅት ተገናኝቶ የሚሰራበት ነው። አሁን ትርፋማ ድርጅት ነው፣ ግን ባንክ ላይ ሄጂ ልበደር ብል ወይም ኢንቨስትመንት ላገኝብል ይህንን እንደ አሴት የሚታይበት ሁኔታ የለም እና እንደነዚህ አይነት ሀሳቦችን የሚንቀሳቀስ ቢዝነስም እንደ ቢዝነስም እንደ ሀሳብም ሰፖርት የሚደረግበት መንገድ ቢገኝ በጣም ጥሩ ነው ብዬ አስባለሁ። በጣም አመሰግናለው። ስመኝ ታደሰ ፍሪላንስ ኢትዮጵያ ዋና ኃላፊ ነህ። ፍሪላንስ ኢትዮጵያ ወጣቶች ከስራ ጋር እንዲገናኙ የሚያደርግ ተቋም እንደሆነ ሰምተናል። ስለ ተቋሙ መረጃ ስለሰጠህን በእጅጉ አመሰግናለሁ። እኔም አመሰግናለሁ። በኢትዮጵያ ከሚታዩት የትጥቅ ግጭቶች ጋር በተያያዘ እያጋጠሙ ያሉ ልዩ ልዩ የሰብአዊ መብት ጥሰቶች የሀገሪቱን የሲቪክና የፖለቲካ ምህዳር እያጠበቡት እንደሚገኙ የኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነር ዶክተር ዳንኤል በቀለ ገልጸዋል። የተባበሩት መንግስታት ዓለም አቀፍ የሰብአዊ መብቶች መግለጫ ሰባ አምስተኛ ዓመትን ለማክበር ረቡዕ ዕለት የተዘጋጀውን ስነስርዓት ገብረ ሚካኤል ገብረ መድህን እንደሚከተለው ተከታትሎ ተከታዩን አሰናድቷል። መልካም አስተዳደር ለአፍሪካ የተሰኘ ድርጅት ባለፈው ሳምንት ጥቅምት 22 ቀን 2016 ዓ ም በኢትዮጵያ የተቋማት አደረጃጀትና የመንግሥት አገልግሎት አሰጣጥ ላይ ያተኮረ የውይይት መድረክ አዘጋጅቷል። በውይይቱ ላይ ጥናታዊ ጽሑፍ ያቀረቡት በአዲስ አበባ ዩኒቨርሲቲ የህዝብ አስተዳደርና ልማት አመራር ትምህርት ክፍል መምህር ዶክተር ብርሃኑ ተመስገን የአጼ ኃይለ ሥላሴ መንግሥት የማዕከላዊ ሠራተኞች ኤጀንሲ ወይም ሲፒኤ የሚባለውን ተቋም በማዋቀር ሰዎች በችሎታቸው ተወዳድረው በመንግሥት ሥራ የሚቀጠሩበትን ሥርዓት እንደፈጠረ አውስተዋል። በመንግሥት ሥራ የፖለቲካ ጣልቃ ገብነትን ለማስቀረት ሲባል ሠራተኞች የሚቀጠሩበት፣ የሚያድጉበት፣ የሚዛወሩበትና የሚሰናበቱበት አሰራርም እንደተቀመጠ አብራርተዋል። የንጉሱን ስርዓት የተካው የደርግ ወይም ኢሂድሪ መንግስትም ቀድሞ በነበረው የሲቪል ሰርቪስ አሰራር ላይ ብዙም ለውጥ ባያደርግም በሲቪል ሰርቪሱ ውስጥ የፓርቲ ፖለቲካ ጣልቃ መግባት የጀመረበት እንደነበር ዶክተር ብርሃኑ ያስታውሳሉ። እንግዲህ መነሻ ደሞዝ የነበረችውን ሀያ አምስት ብር ደሞዝ ወደ ሀምሳ ብር ደሞዝ የመቀየር የመጨረሻ የእርከን ጣራውን ደግሞ ስድስት መቶ ሰላሳ ስድስት የመቀየር ሂደት ነው ያደረገው። በዚህ ረገድ እንግዲህ ያው ሚሊቴሪ ውስጥ ያሉ ሰዎች የለውጥ ሐዋርያ በሚል እያንዳንዱ የመንግስት መስሪያ ቤት ተመድበው በሚሰሩበት ሰዓት ሜሪት ቤዝድ የሆነ ሪክሪትመንትና ፕሮሞሽን የለም። የፓርቲውን ጽህፈት ቤት እዚያው መንግስት መስሪያ ቤት ውስጥ ሆነው የፓርቲ አሰራርና የመንግስት ስራ ተጣምረው የሚሄዱበት ወቅት ነበረ። የፓርቲ ፖለቲክስ ሲቪል ሰርቪስ ውስጥ ከገባ ምንም መስራት አይቻልም። ቀጥሎ የመጣው ኢህአዴግም የፌዴራል አወቃቀር ስርዓትን በመከተል የተለያዩ የሲቪል ሰርቪስ ማሻሻያዎችን እንዳደረገ ጠቅሰዋል። አሁን በስልጣን ላይ ያለው የብልጽግና ፓርቲ መር መንግስትም እንደዚሁ የሲቪል ሰርቪስ ማሻሻያ አድርጓል። የሥራ ከባቢን ለማሻሻል በሚልም በቢሮዎች እድሳት ሥራ ላይ ተሰማርቷል ያሉት ጥናት አቅራቢው ሆኖም በሁለቱም መንግስታት ወቅትም በሲቪል ሰርቪሱ አሰራር ላይ የፖለቲካ ጫናው እንደቀጠለ ገልጸዋል። የእኛ ሲቪል ሰርቪስ ፖለቲሳይዝ የሆነ ሲቪል ሰርቪስ ነው። ፖለቲሳይዝ የሆነ ሲቪል ሰርቪስ ማለት በውድድር ላይ ሊያዙ የሚገባቸው የስራ መደቦች ላይ ከውድድር ውጪ መቀመጥ ማለት ነው። ሁኔታው በመስሪያ ቤቶቹ የተለያዩ ችግሮችን እንደሚያስከትል ያመለክቱት አጥኚው ዶክተር ብርሃኑ ተመስገን በአገልግሎት አሰጣጡ ላይም እንቅፋት ይፈጥራል ባይ ናቸው። ተቋማት የተሰጣቸውን ኃላፊነት በአግባቡ እንዲወጡ የሚያስችላቸው ዋነኛ ኃይል የሰው ሀብቱ ነው። ችሎታ ያለው ልምድ ያለው በውድድር ከሌሎች ሰዎች ጋር ተወዳድሮ የሚቀጠር ሰው ስራውን መስራት ይችላል። ግን የኔ ዘመድ ስለሆነ የኔ ወዳጅ ስለሆነ የኔ ከኔ ጋር ቀረቤታ አለው ብለ የምታደርገው ነገር ላይ ውጤታማ ይሆናል ብዬ ለማሰብ ይከብደኛል። አንዱ ነው። ሁለተኛ ነገር ደግሞ ለፕሮፌሽኑ የታመነ ፕሮፌሽኑ የሚጠይቀውን ነገር የሚሰራ ባለሙያ ካለ ከሌሎች ነገሮች በተሻለ ሁኔታ ስራውን ለመስራት ያስችላል። የውይይቱ ተሳታፊ ከነበሩት አንዱ አቶ ታደለ ደርሰ ግርማ ለአሜሪካ ድምፅ በሰጡት አስተያየት በሲቪል ሰርቪሱ ላይ የሚታየው የፖለቲካ ጣልቃ ገብነት የመንግስት አገልግሎት አሰጣጥን ለችግር ዳርጎታል ብለዋል። ዛሬ ሰዎች የሚመደቡት በችሎታቸው ሳይሆን በፖለቲካ ፓርቲ አባልነታቸው። ዛሬ ሰዎች የሚመደቡት በፖለቲካ ደጋፊነታቸው ነው። ዛሬ ሰዎች በመሬት ሳይሆን የሚመደቡት በብሔረሰባቸው እና፣ ይሄ ደግሞ ከረጅም ጊዜ ጀምሮ ኢትዮጵያ ውስጥ ተንሰራፍቶ የመጣ ጉዳይ ነው እዚህ ፖለቲካ በሲቪል ሰርቪሱ አሰራር ላይ በቀጣሙንበት ተዘዋዋሪ ተጽዕኖ እየፈጠረ ነው ያለው። በቀጣሙንበት ተዘዋዋሪ ብልሹ አስተዳደሩ ስር ሰዷል። ስር የሰደደው ሙስና ተንሰራፍቷል። ከፍተኛ ወደ የኑሮ ውድነት ያመጣው ሁሉ ይሄ ነው። በአስፈጻሚ ተቋማት አወቃቀርም ላይ ፖለቲካዊ ጣልቃ ገብነቱ የተለያዩ ችግሮችን እንዳስከተለ ባለሙያው ዶክተር ብርሃኑ አመልክተዋል። በየጊዜው የሚታየው የተቋማት መቀያየር መታጠፍና መስፋት በተቋማቱ ውስጥ ወጥነትና ዘላቂነት ያለው የተረጋጋ አሰራር እንዳይኖር ማድረጉን ይናገራሉ። የእኔ ኢኒሺያል ኦብዘርቬሽን ስራ ውስጥ አንድ ላይ መርጅድ ይሆናሉ። የተመታተኑ አሉ። ተጠሪነታቸው ለአንዱ ወደ አንዱ የሄደ አለ። ሌላው ብዙ ጊዜ ቁብ የማንሰጠው ነገር የሪከርድስ የፐርሶኔል እና የሌላ ከሱ ጋር የተያዙ ሪከርዶች ይጠፋሉ። አንድ ሚኒስቴር መስሪያ ቤት ከአንድ ሚኒስቴር ጋር በሚዋሃድበት ሰዓት የአንደኛው ሚኒስቴር ኃያል ሊሆንና የነዛን ዶኩመንቶች አይረቡም ብሎ ሊል ይችላል፣ ይጥላቸው ይችላል። እና ይሄ ፐርሶኔል እንዳዘር ሪከርድን የሚያዝ የመንግስት ትልቁ ትልቁ ስራ ነው ትልቁ ስራ ነው። ዝም ብላችሁ አስቡት። መሬት አስተዳደር ውስጥ ያለ ሪከርድን እናስበው። አንዱ ጋር ብንበት ነው ዘንድ የሚፈጠረውን ኪዮስ ማሰብ እንችላለን። የውይይት አዘጋጅ የሆነው የመልካም አስተዳደር ለአፍሪካ ድርጅት ተወካይ ዶክተር ዘሪሁን መሐመድ ሁኔታው በመንግስት ተቋማት አሰራር ውስጥ የአቅም ማነስ መፍጠሩንና ህዝብም የሚጠብቀውን አገልግሎት እንዳያገኝ ማድረጉን ይገልጻሉ። በሀገራችን የመልካም አስተዳደር ችግር በሰፊው የሚነሳ አብይ የህብረተሰብ ሮሮ መሆኑ የአደባባይ ሚስጥር ነው። ለዚህ በምክንያትነት ከሚጠቀሱት መካከል የመፈጸምና የማስፈጸም አቅማቸው ውስን የሆኑ መንግስታዊና መንግስት ነክ ተቋማት እንደሆኑ አንዳንድ በመስኩ ጥናት ያደረጉ ምሁራን ያመለክታሉ። ምንም እንኳን ተቋማት እንደ ጊዜው ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊና የቴክኖሎጂ እድገት ደረጃ ራሳቸውን ከጊዜው ጋር ለማጣጣም በሚያስችል ደረጃ የሚያድጉና ለውጥ የሚያሳዩ መሆናቸው አንዱ ባህሪያቸው ቢሆንም አዲስ የፖለቲካ ሁኔታ በመጣ ቁጥር ፈርሰው እንደ አዲስ ሀ ብለው የመገንባታቸው ሁኔታ ተቋማዊ ቀጣይነታቸውን የሚያሳጣና በሂደት የካበተ ልምድና አሰራርን የሚበትን መሆኑ ይታወቃል። ዶክተር ብርሃኑ በመንግስት መስሪያ ቤቶች ለሚታየው የአገልግሎት አሰጣጥ መጓደል ከፖለቲካው ጣልቃ ገብነት በተጨማሪ ሌሎችንም ምክንያቶች ዘርዝረዋል ከእነዚህም መካከል የሰለጠነ የሰው ኃይል ማነስና ሙስና ሲጠቀሱ የሚበዛው የመንግስት ሰራተኛ ደሞዝ ዝቅተኛ መሆንም በአገልግሎት አሰጣጥ ላይ አሉታዊ ተጽዕኖ አሳድረዋል ይላሉ። ማክሲመም ብለን ብለን 12 ሺ የሚከፈለው የመንግስት ሰራተኛ ኦልሞስት 75 ፐርሰንቱ እዛ ውስጥ ይገባል ማለት ነው። እስከ 12 ሺ ባለው እዚህ ይሄኛው ከ12 ሺ በላይ የሚከፈለው 2 ፐርሰንት ነው። ከሲቪል ሰርቫንት 2 ፐርሰንት በዚህ ዓመት እዚህ የሲቪል ሰርቪስ ደሞዝ ምንም መናገር የሚቻል አይደለም። በሱን ያዘው። ስለዚህ ያው ዝቅተኛ ደሞዝ ይከፈላቸዋል። ይሄ እንግዲህ ፕሮዳክቲቪቲ ተርኖቨርና ሪቴንሽን ላይ ችግር ይፈጥራል። በኢትዮጵያ በፌዴራልና በክልል መስሪያ ቤቶች ውስጥ ወደ 2.3 ሚሊዮን የሚደርሱ የመንግስት ሠራተኞች እንዳሉ የተናገሩት ባለሙያው ከእነዚህ ውስጥ 75 ከመቶ የሚሆኑት ከዲፕሎማ እስከ ዲግሪ የትምህርት ደረጃ ያላቸው እንደሆኑ በጥናታቸው አመልክተዋል። ስለ ጉዳዩ ከፌዴራል ሲቪል ሰርቪስ ኮሚሽን አስተያየት ለማግኘት የተቋሙን ቃል አቀባይና ምክትል ኮሚሽነሯን በስልክና በአጭር የጽሑፍ መልእክት ብንጠይቅም ለዛሬ ምላሽ ሊሰጡን አልቻሉም። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። መሰናዷችን ይቀጥላል። ሰሮን ክብከባውና ና እድላዊት ጋረደው በሜሪላንድ ዩኒቨርሲቲ ቦልቲሞር ካምፓስ የኢትዮ ኤርትራውያን ተማሪዎች ማህበር ፕሬዚዳንት ና ምክትል ፕሬዚዳንት ናቸው። ማህበሩ ከመቶ በላይ ንቁ አባላቶችም አሉት። ሁለቱ ጓደኛሞች ዩኒቨርሲቲ ውስጥ የኢትዮ ኤርትራውያን የተማሪ ማህበር እንዳቋቋሙም ነው የሚናገሩት። ማህበራቸው እንግዲህ ከተማሪዎችን በአእምሮ ጤና፣ በባህል ትስስር ና እንዲሁም ደግሞ ማህበረሰቡን በሚደግፉ የተለያዩ ፕሮጀክትም ላይ እንዲሳተፉ ያደርጋል። ከሁለቱ ጓደኛሞች ጋር ከሳምንታት በፊት በጋቢና ቬ ጋር ቆይታ አድርገን ነበር። እሱን ተከትሎ የተሰናዳው ዘገባ ይቀጥላል። ሳሮን ክብከባውና እድላዊት ጋረደው በሜሪላንድ ዩኒቨርሲቲ ቦልቲሞር ካምፓስ የሁለተኛ አመት ተማሪዎች ናቸው። በመጀመሪያ አመት የትምህርት ዘመናቸው በገቡበት ዩኒቨርሲቲ ውስጥ ከተለያዩ ሀገራት የመጡ ተማሪዎች ልዩ ልዩ አላማዎችን በማንገብ ቀድሞንም በትምህርት ቤት ውስጥ በነበሩ ማህበር ውስጥ ሲሳተፉ ቢያዩም እነሱ ግን በተለምዶ ኢሳ እየተባለ የሚታወቀውን የኢትዮ ኤርትራውያንን ባህል የሚያንጸባርቅና በትውልደ ኢትዮ ኤርትራውያን ተማሪዎች የተመሰረተ ቡድኖችን ለማግኘት በሚያዘጋጇቸው ስብሰባዎች ላይ ለመሳተፍ እጅግ ብዙ ርቀት መንዳት እንደነበረባቸው ይገልጻሉ። በቅድሚያ እድላዊ ትጋረደው አብዛኞች ኮሌጆች እዚህ አሜሪካን ውስጥ በአብዛኛው ላይክ የነጭ ወይም የተለያዩ ላይክ የሌሎች ኤትኒክ ግሩፖች ነው። ዳምነት የሚያደርገው እና እኛን የሚመስሉ ሰዎች ብዙ እናገኛለን ብለን አላሰብንም። ቢስ እና ስንመጣ የኢሳ የሚባል ኦርጋናይዜሽን እንዳለ እናቃለን። እኛ ከኛ በፊት ለብዙ አመታቶች የነበረ ኦርጋናይዜሽን ነው። ግን በእኛ ፍሬሽመንት አመታችን ላይ ይሄን ክለብ አላየ ነው። ብዙ ኢቨንት ዝግጅቶች አያደረጉም፣ ስብሰባ ምናምን አይኖርም። እና የተለያዩ ሌሎች ትምህርት ቤቶች ግን ሲያደርጉ እናይ ነበር። እና ወደ እነሱ የሄድን ላይክ ምንድነው እንሳተፋለን የእነሱን ኢቨንቶች እንሳተፋለን። እና ሁሌ ስንመለስ እናስባለን፣ ለምን ላይክ የኛ ካምፓስ እንደዚ አይኖረው ለምን እንደዚህ ነ? ከዚ ካምፓሳችን ላይክ በጣም ከሌሎች ትምህርት ቤቶች ሩቅ ነው። ረጅም ሰዓት የነዳን ላይክ ወደ ዩኤምዲ ኮለጅ ፓርክ ወይም ደግሞ ላይክ ታውሰን ምናምን ረጅም ሰዓት የሄድን ላይክ አተንድ እንድናረግና በጣም ደስ ብሎ እንመለሳለን እና የኛ ዓለም እንደዚህ የለውም ብለን እናስብ ነበረ። ይሄ ነገር ታዲያ ሀሳብ ብቻ ሆኖ አልቀረም። ሁለቱ ጓደኛሞች ዩኒቨርሲቲውን በማስፈቀድ በትምህርት ቤት ውስጥ ያሉ ኢትዮ ኤርትራውያንም ባህል የሚያንጸባርቅ እና ከዛ ማህበረሰብ የሚወጡ ተማሪዎችንም የሚያሳትፍ ማህበር መሰረቱ። ሳሮን ክብከባው የማህበሩ ፕሬዝዳንት ናት። ኢትዮጵያንና ኤርትራን ለማካለል የፈለግነው ምክንያት ምንድን ነው? ባህላችን አንድ ነው ነው። ሁለትም ሁለት ዲፍረንት አገሮችን ብንሆንም ራሱ አነጋገራችንን፣ ሪሌሽንሽፕ፣ ቤተሰባቻችንንም አንድም ናን። መጀመሪያም አንድም ስለነበርን አሁንም ባህላችንም አንድነን ብለን እና ጥሩን ጥሩን ነገር ወሳስደን ለመንበራቻችን ሁሉ ማዘጋጀት ጀመርን እና ደግሞም የሚመጡት በየሳምንት እሷ እድላዊት እንዳለችው በየሳምንቱ ስብሰባ ይኖረናል። የሚመጡትም ራሱ ኤርትራኖችም ኢትዮጵያኖችም ብቻ አይደሉም። አንዳንድ አፍሪካን ካንትሪ የሚመጡ ልጆች አሉ። እዚህ ሀገር ነጮችም አሉ። በቃ ባህላችንን እያዩ ደስ ላቸው ሁሉ እየተሳተፉ ጥሩን ጥሩን ነገር እያዩ ሚመጡ ማለት ነው። ሳሮን ማህበሩ የሚሰጣቸውን አገልግሎቶች ጨምራ ታብራራለች። ይሳ የእኛ እንደ በቃ ህልማችን ምንድን ነው? በየሳምንቱ አሊስት ሁለት ሰዓትን ቢሆን የእኛ ጋ ይመጣሉ፣ ጨዋታን ቢሆን ወይም አንዳንድ ጊዜ ደግሞ ቡና ታይም የሚባል እንትን ዲስካሽን ቤስ የሆነ ስብሰባ አለን። እሱ ደግሞ አንዳንድ ጊዜ እንጠይቃቸዋለን፣ ው ሃይምሯችሁ እንዴት ነው? ደህና ናችሁ? የቸገራችሁት ነገር አለ? ምናምን ብለን በየጊዜው ቡና ታይም እድሽን እያለን እየቀያየርን በቃ እንደዚህ እንደ ጥያቄና መልስ ምናምን እንድንጠይቃቸው ጥሩ ናችሁ፣ የት ናችሁ ብለን እናስካሄዳለን ማለት ነው እና እሱም አለን። ከዛም በኋላ ከዛ በስተቀር ደግሞ እንትን ኢቨንትም አለን። ትላልቅ ሌሎችም ትምህርት ቤቶችም ኢንቮልቭድ እንዲሆኑ ወይን አድቫንስ አርገን ቀኑን ሰት አርገን ፕሮሞት አርገን ይመጡና ወይም ካሪር ኔትወርኪንግ ኢቨንትም ይሆን ይሆናል። ካሪር ኔትወርኪንግ ስተረጉሞ ምን ይሆናል? የስራ ትስስር የሰራ ተረስስር አይነት ዝግጅት እናደረገውና ቨሪስ ፕሮፌሽናልስ ዶክተርም ቢሆኑ ሎየሮችም ቢሆኑ ምናምን ከዚህ በፊት ላስት የር ስፕሪንግ ሴሜስተር አዘጋጅተናል። ማህበሩ በአሁኑ ሰዓት ከመቶ በላይ የሚሆኑ አባላትና በጎ ፈቃደኛ ተሳታፊዎች አሉት። ይሁን እንጂ ማህበሩን ማቋቋም ሆነ ሌሎች እቅዶችን ማስኬድ ቀላል እንዳልነበረ ወጣቶች ይገልጻሉ። ማህበሩ በአመቱ አጋማሽ ላይ በመመስረቱ የተነሳ ለማህበራት የሚሰጠውን ሙሉ በጀት ባይደርሰውም በተለያዩ መንገዶች ግን ገቢ እንደሚያሰባስቡ የማህበሩ ምክትል የክልል ፕሬዚዳንት እድላዊት ታስረዳለች። አዘጋጅቶት ነበራችሁ እራሳችሁን ስታስተዋውቁ ነበር እና የተለያዩ የገቢ ማሰባሰቢያዎች እንደምታደርጉ ላይች ችያለው። እንዲሁም ደግሞ ያንን ገቢ ድጋፎች ለተቋማት ድጋፎች ታደርጋላችሁ እና እስቲ ለምን አይነት ተቋማት ነው ድጋፍ የምታደርጉት? ምን ላይ ነው ያላችሁት? እሱን ንገሩ። መጀመሪያ ስንጀምር ቅድም እንዳልኩት አብዛኛው ፈንድ ሪዞቻችን ብር የማግኛ ምንጫችን አንደኛ ትምህርት ቤታችን ነበረ። ትምህርት ቤታችን ፈንድ የሚሰጠን አለ። ኢቨንት ወይጌነት ዝግጅት ለማድረግ ስናስብ ዝግጅቱ ምንድነው ምናምን ብለው ጠይቀው የተወሰነ ብር ይሰጡናል። እሱ ግን ሁሌ እነፍ አይሆንም። ስለዚህ ከኛም ደግሞ በራሳችን ሄደን ከሬስቶራንቶች ምናምን ዶኔሽን መጠየቅ ጀመረናል። አዲስ ነገር የጀመር ነው፣ ዛ ቮለንቲር ማድረግ ነው። የተለያዩ ምንድን ነው ስራ ነው፣ ስታዲየሞች ምናምን የሄደን ኮንሰርት ወይም ደግሞ ፉትባል እና የኢትዮጵያ ፉትቦል የአሜሪካ ፉትቦል ጌም ምናምን ሲኖር እዛ ሄደን እየሰራን ከስምንት አስር ሰዓት ሊሆን ይችላል። ስራው ከባድ ነው፣ ግን በደንብ ብር ይሰጡናል። ዋናው ገቢያችን እሱ ነው። የተለያዩ መንበሮችንም እያመጣን ቫለንቲ እንዲያደርጉ እንዲያደረጉ እናበረታታቸዋለን። ማህበሩ በአሁኑ ሰዓት ሊደግፋቸው ቅድሚያ ከሰጣቸው ፕሮጀክቶች አንዱ በዋሽንግተን ዲሲ እና አካባቢው ያለ በኢትዮጵያን ኮሚኒቲ ሊገነባ የታሰበው የታሪክና የባህል ማዕከል አንዱ ሲሆን በቅርቡ የኢትዮ ኤርትራውያን ሰርግ ባህል የሚያሳይ ለየት ያለ የገቢ ማሰባሰቢያ ድግስ በማዘጋጀት ላይ ይገኛሉ። ሳሮን ኖቨምበር 18 ላይ የኛ ኢትዮጵያን ኤርትራን ስቱደንት አሶሲዬሽን እና የታውሰን ስቱደንት አሶሲዬሽን ተገናኝተን ዝግጅት ልናደርግ ነው እና ያ ዝግጅት ደግሞ እንደ ሰርግ አይነት አርገን ልንደግስ ነው። ያ ሰርግ ባህላችንን ለማሳየት ከሽምግልና ጀምሮ ሾሽላ እንትን ቀጥሎ እንደ ጥሎሽ አይነት የዛን ሾው አድርገን ልናዘጋጅ ነው። ርሶስ ረ ጀምረናል። ማህበሩ ሌሎች የተለያዩ ድጋፎችን ለማድረግ ተጨማሪ እቅድ እንዳለው የገለጹት ወጣቶቹ ከዚህ ቀደም ተጀምረው እንደተቋረጡት ኢትዮ የኤርትራውያን የዩኒቨርሲቲ ተማሪዎች ማህበራት እጣ ፈንታ እንዳይገጥመውም ተመርቀው ከዩኒቨርሲቲው የሚወጡ ተማሪዎችም የማህበሩ አባል የሚሆኑበትና ድጋፍ ሊያደርጉ የሚችሉበትን መንገድ እያመቻቹ መሆኑን አጋርተውኛል። ከአሜሪካ ድምጽ ለተጠናቀረው ዘገባ አይደን ገረመው ከዋሽንግተን ዲሲ እስራኤል ባለፉት አስርት ዓመታት ወደ አራት መቶ ሺህ የሚጠጉ አዲስ ስደተኞችን ተቀብላለች። የእነዚህ ስደተኞች እጣ ፈንታ ምን እንደሆነ የአሜሪካ ድምጿ ናታሻ ሞዝጎቪያ ያሰናዳችውን ዘገባ ሀብታም ስዩም እንደሚከተለው ያቀርብልናል። ከጋዛ 3 ኪሎ ሜትር ርቃ በምትገኘው የደቡብ እስራኤላዋ ሲድሮት ከተማ ይሄ የተለመደ አይነት ምሽት ነው። የሐማስ ሮኬቶች አሁንም ወደ መኖሪያ ሰፈሮች ይተኮሳሉ። ይሄ ከተማ ኦሊም ተብለው ለሚጠሩት 30 ሺህ አዲስ ስደተኞች መኖሪያ ነው። እኒህ አዲስ ነዋሪዎች በእስራኤልና ሐማስ መካከል ጦርነት ባለፉት ሳምንታት መቀጠሉን ተከትሎ ከሌሎች ነዋሪዎች ጋር መኖራቸውን ለደህንነታቸው ሲሉ ለቀው ወደ ሌሎች ስፍራዎች አቅንተዋል። ሰባ ኢትዮጵያውያን አይሁዶች የእስራኤል መንግሥት ለአዲስ ስደተኞች ከሚሰጠው ጊዜያዊ መጠለያ ስፍራ በመልቀቅ ኢየሩሳሌም ወደሚገኝ ሆቴል ተዘዋውረዋል። መሳፍንት መከተ ከኢትዮጵያዊዋ የጎንደር ከተማ የመጣ ስደተኛ ሲሆን በጎርጎሳውያኑ ጥቅምት ሰባት ስለደረሰው ጉዳይ ይህንም ብሏል። ገቡ በአጠቃላይ እግረኛ ነው የገባው አሁን መሳሪያ ይዘዋል። የተኮስ ነው ያገኙት ይገላሉ። ለምሳሌ እኛ ጠዋት ላይ ስንወጣ በሻፋት የፖሊስ መኪና ነው ብለህ ስትወጣ፣ ግን ፖሊሶቹ ገለው መኪናው የያዙት እነሱ ናቸው። የእኛ ሰው ነው ብለህ ስትወጣ አንተንም ይገለዋል። ልክ ብዙዎቹ የተጎዱት እንደዛ ነው። የእኛ ነው እያሉ የወጡ ፖሊስ መኪና ሲያዩ የእኛ ናቸው አገዝም ካለ እናገዛለን ብለው ነው የወጡት። ማስረሻ ይርዳው ለተፈናቀሉ ስደተኞች በኢየሩሳሌም እየተደረገ ላለው ድጋፍ አመስጋኝ ናት። ይሁንና ለረጅም ጊዜ ከቤት ርቀው መቆይታቸውና መቼ ወደ መደበኛው ሕይወት መመለስ እንደሚችሉ እርግጥ አለመሆኑ ከባድ እንደሆነባት ትናገራለች። ጠዋት ከእንቅልፍ ትነቃለ እና ምንም የምታደርገው ነገር የለም። ከባድ ነው። ለልጆቹ ቢያንስ አንድ መፍትሄ ተገኝቷል። በጠዋት ተነስተው ወደ ጥናት ይሄዳሉ። እሷና ሌሎች ስደተኞች ስጋታቸውን ለመንግስት አካፍለዋል። ለብዙ ወራት እንደሚቀጥል ተናግረዋል። አንድ ነገር መደረግ አለበት። መስራት መቻል አለብን። አቪቻይ ካህና የስደተኞች ጉዳይና ውህደት ሚኒስቴር ዋና ዳይሬክተር ናቸው። በእነዚህ ቀናት የተፈናቀሉ ስደተኞች አስፈላጊ አገልግሎቶችን እንዲሁም የብራይስ ጥናትና የስነልቦና እርዳታን ማግኘታቸውን ለማረጋገጥ ዝግጅት በማድረግ ተጠምደዋል። አዲሶቹ ስደተኞች የቋንቋ ችግርና ሌሎች ተግዳሮቶች አሉባቸው። ሁኔታውን ለመረዳት ጊዜ ስላልነበራቸው ከማንም የበለጠ ግራ ሳይጋቡ አልቀሩም። ለምሳሌ በኤብሩ አዛካ የሚባለውን የአደጋ ጊዜ ጥሬ አሊያም ደግሞ ፊኩት ሆሪፍ እየተባለ ስለሚጠራው የሚታደጋቸው መከላከያ ኃይል ላይረዱ ይችላሉ። ከና እንደሚሉት እስራኤል ከዩክሬን ሩሲያና ቤላሩስ የሚመጣ አዲስ የስደተኞች ሞገድንም እያስተናገደች ትገኛለች። ተመልካቾቻችን ለምሽቱ ያዝናቸው ዘገባዎች እዚህ ላይ ተጠናቀዋል። የደንገረመው ሰናዶን በመምራት ንጉሱ ታምሬ ስርጭቱን በማቀናበር ከመላ የአሜሪካ ድምፅ ባለሙያዎች ጋር እንሰናበታለን። ጤና ይስጥልን።